መዝናኛ ትውልድና እድገቱ አዲስ አበባ ከተማ ነው። በልጅነቱ ስዕልና እግር ኳስ የሚወድ ቢሆንም ከራስ ተፈሪያን ጀማይካውያን ጓደኞቹ ጋር ያዳምጣቸው የነበሩ የሬጌ ሙዚቃዎችና መልእክቶቻቸው ቀልቡን ወደ ሙዚቃው እንዲያዞር አድርጎታል። ቀስ በቀስም ያዳምጣቸው የነበሩ ሙዚቃዎች ዜማ ላስታስ ከተባለው ባንድ ጋር በመሆን በምሽት ክበቦች መጫወት ጀመረ። ችጌ በሚል መጠሪያ የሬጌና የችክችካ ስልትን በአንድ ላይ ያጣመረ የሙዚቃ አልበምም ለአድማጭ ጆሮ አድርሷል። የዛሬው የመዝናኛ ዝግጅት እንግዳችን የሬጌ ሙዚቃ አቀንቃኙ ድምፃዊ ሀይል ሩት ትከታተሉን ዘንድ በአክብሮት እንጋብዛለን። ድምፃዊ ሀይሌ ሩት እንግዲህ ብዙ ጊዜ የምናውቅህ ያንተ ሙዚቃ ከሬጌ ጋር የተሳሰረ ነው እና እንደው የሀይሌና የሬጌ ትስስር ምን ይመስላል? መቼ ነው ይሄ የዚህ ሙዚቃ ፍቅር ያደረብህ? ምክንያቱም የኢትዮጵያ ስልት አይደለም። ያው ሬጌ ስለ ኢትዮጵያ ጋር ያለው ግንኙነት አለ ሜሴጅ አለ እና መጀመሪያ ያው ሜሴጁን ሰምቼ ያን ያን ነገር ነው ወደ ሙዚቃው የወሰደኝ። ከዛ ግን ይህንን ነገር በአማርኛ ደግሞ ወደ ሀገሬ ለሀገሬ ሕዝብና ለሀገሬ ሰው ማድረስ አለብኝ የሚል ነገር መጣ። ከዛ በፕራክቲስ በምትን ያው እዛው አካባቢው ላይ ነው የቆየሁት። ሻሸመኔም ጓደኞቻችን አሉ ጃማይካ ልጆች እኛ በደንብ ቅርብ ነው ለኢትዮጵያ፣ እና በዛ ምክንያት ነው የገባሁት። በተለይ ሜሴጁን ሰምቼ ነው በተለይ ወደ ሙዚቃ የገባሁት። መልዕክቱ ስትል የትኞቹ መልዕክቶች ናቸው አንተን? የማለት ሬጌ ሙዚቃ ውስጥ ብዙ አይነት መልዕክት አለ። ከሃይማኖታዊነቱ እንትና ውጭ ያለው ብዙ ነገር አለ። ኦፍኮርስ በሃይማኖቱም ደረጃ ቢሆን እንደጀመርን አካባቢ እዛ ውስጥ አብረን ሳተፍ ነበረ። ግን በኋላ ላይ ሞር ደግሞ ፖዘቲቭ ስለ ስለ ፍቅሩ፣ ስለ አንድነቱ፣ ስለ ታሪካችን፣ ስለ ማንነታችን ያለውን ነገር እሱ እሱ ጋር ሞር እንደ ኢትዮጵያዊነቴም እኛ የራሳችን የሆነ እንግዲህ የምናውቀው የራሳችን መንገድ አለ፣ የራሳችን ባህል አለን፣ የራሳችን ሃይማኖት አለን እና መጨረሻ ላይ ወደዛ ውስጥ መተን ከዛ ከሬዲዮ ውስጥ ያለውን ደግሞ ፖዘቲቭ ነገር ወደዚህ አምጥተን ነው ከዛ ሙዚቃ የሰራሁት። ይዘን አልበሙን ስሰራ ከሰማሻቸው መልእክቶቹ ብዙዎቹ ፖዘቲቭ ናቸው፣ የእኛን ህይወት የሚመለከቱ ናቸው እና ከዛ ውስጥ ሌላ ሌላውን ነገር የሚመለከተኝን ነገር ብቻ በመውሰድ ነው በዛ ውስጥ የቀጠልኩት። ችጌ የሚለው አንድ ላይ አጋብቼ ነው። ችክችካና ሬጌ የሚል ነገር በአንድ ወቅት ስትናገር ሰምቼ ነበርና እንዴት ነበር እሱ ነገር? ያው ኢትዮጵያ የራሷ የሆነ ባህል እና የራሷ የሆነ ሙዚቃ ያላት ናት እና እኛ ደግሞ ሬጌ ነው የምንጫወት የነበረው። ስለዚህ ምንድን ነው አንድ ወቅት ላይ የራሴን የሚገልጠኝን ነገር ደግሞ እዚህ ውስጥ አድርጎ ለመሄድ አሰብኩና ከኤልያስ ጋር ሆነን ለምንድነው ችክችካ የሀገራችን የሚታወቅ ሪትም ነው እና ይህንን ከሬጌ ጋር ብናደርገው ሞር ቅርበት አለው። ይሄ ታይሚንጉ እና በተለይ እንደ ሻፍል ሲያደርግ በተለይ ከአማርኛ ሲክስ ኤት ከሚባለው ጋር ይገናኛል። ይህን ነገር ወደ ሬጌ ጨምረንበት ለምን ችጌ ብለን ነው እንደዚህ አይነት ሰላም የሚል ሀሳብ መጣ። እና ኤልያስ ነው ሙዚቃውን የሰራው፣ ግን አሁን ሞር በሱ ፕሮጀክት ላይ አተኩረን ሙዚቃዎች እየሰራ ነው። ነገሩንም ለማስተዋወቅ በደም እንደዛ እያደረግን ነው። እና ቺጌ ማለት ያው ችችካ ና ሬጌ ማለት ነው። አንድ ላይ ሁለቱ ስልት አንድ ላይ ሆኖ ማለት ነው። ስለ ልጅነት የምታነሳበት አንድ እንትን አለ። የብዙዎቹን የኢትዮጵያውያን አስተዳደግ ና ህይወት የሚቃኝ ልጅነት የሚል አለ። ልጅና መጣና ድቅና ልጅና መጣና የሚለው ሙዚቃ እና የሀይሌ አስተዳደግ ኃይል የልጅነት ሙዚቃው ላይ እንዳለው ነው። እንደ አብዛኞቻችን ኢትዮጵያውያን በጣም አዲስ አበባ ነው እንግዲህ እንግሊዜም ኤምባሲ ነው ያደጉት። የተወለድኩት አፍንጮ በር ነው። ሰፈር ውስጥ እንዲሁም አስቸጋሪ ነበርኩ ልጅ እያለ በጣም በትክክል እንደ ማንኛውም ልጅ በቃ ሰፈር ውስጥ ነው ያደግነው እና ይመለከተኛል። በደንብ ግን ያው ዋናው የእሱ ሙዚቃ ልጅ ከልጅነትም በላይ የልጅነት ልቦና እንዲኖረን ነው ማለት ልጅ እያለን ተንኮል የለንም እና ልክ ስናድግ እሱን ነገር ይማራል ልቦናችን እና ክፋትን ስናድግ ነው የምንማረው፣ ና ሞርባድ እንደዛ ትልቅ ሆነን የልጅነት ልቦና ቢኖረን የሚል ነው። እርጅና መጣና ድቅና ለፊቴ፣ እባክህ ተመለስ ልጅነት መሞቴ

ግጥምና ዜማ ምን ያህሎች ሰርተሃል? ካልበምስ አንደኛው ጨው ለራስሽ ከሚለው ውጭ የኔ ስራ ነው የኔ ነው። ሙዚቃ እንዴት ነበር የጀመርከው? አንዳንዶች በልጅነት እድሜ ከትምህርት ቤት ይጀምራሉ፣ አንዳንዶች ሙዚቃ ከማዳመጥ ይጀምራሉና ያንተ የሙዚቃ አጀማመር እንዴት ነበር? እስኪ ወደ ኋላ ልመልስህና በዘጠና ሁለት ዘጠና ሶስት ነው ከዜማ ላስታስ ጋር ጆይን ያደረግኩት። ይህን ኤልያስ መልካ ባንድ ማለት ነው አሁን ለምሳሌ እንዳልሽው አንዳንዱ ከልጅነቱ እንደዚህ ትምህርት ቤት ምናምን ይላል። እኔ ብዙ ጊዜ በትምህርት ቤት ጊዜ ሙዚቃ የሚባል ነገር ፕራክቲስ አድርጌም አላውቅም። የሆነ ጊዜ ነው ያው በቃ ከጓደኞቼ ጋር ሆነን ሙዚቃ እየሰማን በቃ ልክ የሜሴጅ እየሰማን ይህን ነገር ማድረግ ሞር ስለ አፍሪካዊነታችን ስለ ማንነታችን በጣም ጥልቅ የሆነ ነገር ስለሚያወራ ያን ነገር ስሰማ ነው ኢንስፓይር ያደረገኝ ና በቃ ይህን ነገር መሞከር አለብኝ ማድረግ አለብኝ ወደ ሚል የወሰደኝ እንጂ እንደዚህ በልጅነቴ ሙዚቃ ምናምን ውስጥ ብዙ ያው እሰማለሁ፣ አድማጭ ነኝ፣ ከዛ ውጪ ብዙ እንትን አልነበረም። የሬጌ ስሜት ነው ወደ ሙዚቃው እንድትሳብ ያደረገው? እንዲያመጣኝ ትክክል። የቦብ አድናቂ ነ እንደ ነማንስ ታደንቃለህ? ከሀገር ውስጥም ከውጭም፣ በዚሁ አያይዘህ እንድትመልስልኝ እንግዲህ በሀገራችን እኔ እንግዲህ ከድሮ ከበፊትም ጀምሮ እነ ጋሽ ማሙድ በጣም ደስ ይሉኛል። በጣም በእኛ ዘመንም ላይ አሉ፣ ብዙ እነ ጆኒ፣ እነ ሳሚ፣ ያው ብዙ ናቸው። እነ ቴዲ አሉ እና ግን ከበፊቶቹ በተለይ በጣም ጋሽ ማሙድን በጣም ነው የምወድ። የውጮቹ እነ ሞርገን ሄሪቴጅ፣ እነ ሲዝላ ብዙ ናቸው፣ እንግዲህ እነ በርኒንግ ስፒር ከሽማግሌዎቹ ጀምሮ ከነ ቦብ። ኦፍኮርስ ቦብን የማያደንቅ የለም መቼም አለም ላይ ብዙ ሰው ግን ያው ብዙ ሬጌ በጣም ብዙ ዘፋኞች አሉ። አሁን እኛም ሀገር ብዙ እንደዚህ ማርኬቱ ላይ ማታገኛቸው ግን ዓለም ላይ በጣም ትልልቅ የሆኑ እና እነሱን እሰማለሁ። እንደው ከሙዚቃዎች መካከል አንተ አብልጠህ ምትወደዋለህ? እኔ ሁሉንም ወዳቸዋለሁ፣ ግን የጠፋ ይገኛል የሚለው ደስ ይለኛል። ብዙ ጊዜ ሰውን የሚያጽናና ነገር ነው ያስፈልጋል ብዬ አምናለሁ። በተለይ በሙዚቃ ደረጃ አለ ነው። ሙዚቃ ከሰው ጋር አብሮ ቢኖር ነው እና ሰውን እንዲያጽናና ሰውን ተስፋ እንዲሰጥ እፈልጋለሁ ሙዚቃዎች እና ከዛ አንጻር ነው የጠፋ ይገኛል ማለት፣ ያው የታጣ ነገር ተመልሶ ይገኛል የሚል ነው ሀሳቡ የጠፋ ሲገኝ አውቃለሁ የተከፋም ስኳ ያለው የደነቀኝ ግራ ይገባኝ ጠፍቶ የሚሆን አንድ ማዝና

ኢትዮጵያ ከራስ ተፈሪ ጀማይካውያን ጋር ባላት ትስስር በሬጌ ሙዚቃ አድናቂዎችም ሆነ አቀንቃኞች ዘንድ ጉልህ ስፍራ የሚሰጣት ሀገር ነች። ያም ሆኖ ግን ይህንን እድል ተጠቅሞ የሬጌ ሙዚቃ ፌስቲቫሎችና ኮንሰርቶችን በማዘጋጀት ሀገሪቱን ተጠቃሚ ማድረግ የሚቻልበትን እድል እስካሁን አልተጠቀምንበትም ባይ ነው። ኢትዮጵያ ካሏት ታሪካዊ፣ ባህላዊና ተፈጥሯዊ ቅርሶች ባሻገር በዚህ ሙዚቃ ስልትም የጎብኚዎችን ቀልብ መሳብ ይቻል እንደነበር የሚያስታውሰው ሀይሌ ሩት በቅርቡ በስፔን ሀገር ተዘጋጅቶ በነበረውና እርሱ በተጋበዘበት የሬጌ ሙዚቃ ኮንሰርት ላይም ይህንን ማረጋገጥ እንደቻለ ይናገራል። ሬጌ ውስጥ አሁን እዛም ሄደን ስፔን ነው ስፔን ሳውዝ ስፔን ቫሌንሲያ የምትባል ከተማ አለች። ቤኒካሲም እዛ ነው ሮቶቶም የሚዘጋጁ አመታዊ ኮንሰርት ነው፣ አኑዋል ኮንሰርት ነው። እና ከአለም ህዝብ ነው የሚሰበሰብበት። ሲጀምር በጣም ትልቅ የቱሪስት መስህብ ነው። ግን እዛ ላይ እያየነው ትልቁ የኢትዮጵያ ታሪክና የኢትዮጵያ ስም ነው ሲነሳ እያየነው እንግዲህ፣ በጣም ባንዲራ፣ ህዝቡ እና ኦፍኮርስ ኢትዮጵያን የሚመለከት ነገር ነው። ኢትዮጵያ እስከዛሬ መሳተፍ ነበረባት። እና አሁንም ያው እንግዲህ ፕላን አለን ወደዚህ ለማምጣት ይህንን ነገር እና መሳተፍ ነበረባት። ዘግቷል ነው እንዲሁም ኛ ሙዚቃውን በቅርብ እናውቃለን ከሚሉ ሰዎች ሁለት አይነት አስተያየት አለ። አንደኛ ሬጌና ኢትዮጵያ ከዚህ ከራስ ተፈሪያን ጋር ተያይዞ ባለው ቅርበት ብዙ አልተጠቀመችበትም፣ ሙዚቃውን ወደ አለም አቀፍ መድረክ ለማምጣት እንደ አንድ ድልድይ ምክንያቱም ሬጌ ሙዚቃ ወደ አለም አቀፉ መድረክ ቀድሞ የመጣ የሙዚቃ ስልት ነው እና ያን መጠቀም ይቻል ነበር የሚሉ አሉ። ያንተ አስተያየት ምንድን ነው? ሌላኛው ጽንፍ ደግሞ ኢትዮጵያ መታወቅ ካለባት በራሷ ከለር፣ በራሷ ሙዚቃ ሀብት አለን እና እሱን ነው መጠቀም ያለብን። እኔ በሁለቱ ምስማማ አለው። ምንድን ነው በሁለቱ ለምንድ ምስማማው? አንደኛ ነገር እኔ ራሴ አሁን የተወሰነ ዓለም ላይ ሄደን አይተናል። ተጋብዘንም ሄደን ረጌ ኮንሰርቶችን አይተናል። እና የኢትዮጵያ ባህል ነው ለምሳሌ እዛ ጋር ሲሸጥ ምታይ የሚደረገው ነገር በሙሉ የኛ ነገር ነው። ይሄን ነገር ኢትዮጵያ ልትጠቀምበት ይገባል። ምንም እስከዛ ድረስ አልትጠቀምበትም። ከኛ ይልቅ የውጭ ሰው ነው በጣም በእኛ ታሪክ ለምሳሌ በትንሹ ልንገርሽ በእኛ ባንዲራ በእኛ ስቴጁን ብታየው የሚነገሩት ታሪኮች ብታየው፣ ኦልሞስት እዛ ጋር ሬጌን ከሌላው ሙዚቃ እንዲለይ ያደረገው አንዱ ይሄ ነው። የተለየ ካልቸር እንዲኖረው ያደረገው ሬጌን። ይሄ ነገር ደግሞ የኢትዮጵያ ካልቸር ነው። ግን ኢትዮጵያ እስካሁን ምንም ነገር በዚህ ነገር አልጠቀመችም። ዓለም ላይ ነጮች የምንላቸው አውሮፓውያኖች በዚህ ነገር በጣም ነው የሚጠቀሙት። እኛ ግን ጉዳዩ የሚመለከትን እስከዛ አልጠቀምንም። ግን ያ ማለት ግን ሙዚቃችን ሬጌ መሆን ስለነበረበት አደለም። እኔ የማስበው መሆን ያለበት የራሳችንንም ይዘን ሄድ እንችላለን። ግን ኮኔክሽኑ መፍጠር ነው ዋናው። ኮንታክት እስካለን ድረስ የግድ እዛ ጋር ሬጌ፣ ሁሉም ሬጌ ያውቃሉ። የኢትዮጵያን ባህል በተለይ በሬጌ አካባቢ ያለው ሶሳይቲ ሬጌ የኛ የባህል ሙዚቃ እንዳልሆነ ያውቃል ግን ይህን ነገር ኮንታክት መፍጠር የኛ በተለይ የቱሪዝም ኮሚሽን በዚህ ጉዳይ በጣም ሊጠቀም ይገባል። ባለፈውም ሮቶቶም ላይ የቱሪዝም ኮሚሽን ዋናውን አብሮን የተገኝተው አይተዋል። ኢትዮጵያ እንግዲህ ምን ያህል ትልቅ ስም እንዳላት በሬዲዮ እና ምን ያህል ነገር እንደሚሰራ እና እኔ የሁለቱም ሀሳብ ተጋሪ ነኝ። ግን አልተጠቀመችም የሚለው ያው እውነት ነው። ኃይሌ፣ በጣም ነው የማመሰግን። ሌላ ጊዜ እንደምንገናኝ በአዲሱ አልበም ተስፋ አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። በዶቼ ቬለ ራዲዮ ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አግራቢ ፀሐይ ጫኔ። መልካም ጊዜ።